ጣቢያ የአማርኛው አገልግሎት ነው። ጠቅላይ ሚኒስትር አብይ የለገጣፎን ቤቶች ጉዳይ አስመልክቶ አስተያየት ሰጡ። በአገራዊ ምርጫ ከመካሄዱ በፊት የተዋሃደ ፓርቲ እንደሚሆንና ስያሜውንም እንደሚቀይር ኢህአዴግ አስታወቀ። በቅርቡ ተግባራዊ ይደረጋል የተባለው የኢህአዴግ አዲስ አወቃቀር መጠነኛም ቢሆን ርዕዮተ ዓለማዊ ለውጥ ጭምር ይዞ ይመጣል የሚል ግምት እንዳላቸው በጉዳዩ ላይ አስተያየት ሰጥቶ ወገኖች ተናገሩ፣ የሚሉት በዕለቱ አቢሬስ ከሚቀርቡት ውስጥ ናቸው። ከምሽቱ ዜና መካከል ደግሞ ኢህአደግ ወደ አንድ አገራዊ ፓርቲ የሚቀየራል መባሉ፣ ለገጣፎ ቀደም ሲል እንደሰማችሁት ሕገ ወጥ ተብለው የፈረሱ መኖሪያ ቤቶችን ሲፈርሱ የተፈጠሩ ሕሰቶችን የሚያጣራ ግብረ ኃይል ተሰማርቷል። ፕሬዚዳንት ዶናልድ ትራምፕ ከሰሜን ኮሪያው መሪ ኪም ጆንግ ኡን ጋር ቪየትናም ውስጥ ይገናኛሉ። የዩናይትድ ስቴትስ ምክትል ፕሬዚዳንት ፔንስ ቬኔዙዌላ ዩናይትድ ስቴትስ ለቬኔዙዌላ ፕሬዚዳንት ማለት ጊዜያዊ ፕሬዚዳንት መቶ በመቶ ድጋፍ አላት ማለታቸው ተገለጠ፣ የሚሉ ይገኙባቸዋል። ሌሎች በርከት ያሉ ወቅታዊ ዘገባዎች ላይ ያተኮሩ ቅንብሮችም ይዘናል። አድማጮች ይ አሜሪካ ድምፅ ለየት ያለ የድምፅ ስርዓቱን የሚለውጥበት እርምጃ እየወሰደ ነው እና ድምጾችን በወቅቱ ማዘጋጀት ወይም ማቅረብ የማያስችል የቴክኒክ እክል ከገጠመን ከወዲሁ ማሳሰብ እንወዳለን። ከ ዕለቱ ዘገባዎች ጋር አስተናጋጆች አሉላ ከበድና አዲሱ አበበንን ብርሃን ኃይሉ ስርጭቱን እየመራች ትገኛለች። ወደ ዋና ዜናዎቹ እናልፋለን። አሉላ እንደገለጠው አንዳንድ ድምጾች፣ ጣቢያ መክፈቻ የመሳሰሉ በቴክኒክ ምክንያት የሉም፣ አልተሰሙም። አሁን ዜና ማንበብ እጀምራለሁ። ኢህአደግ ከሚቀጥለው አገራዊ ምርጫ በፊት የተዋሃደ ፓርቲ እንደሚሆንና ስያሜውንም እንደሚቀይር አስታወቀ። በዚህም መሰረት አባል ድርጅቶቹ ከውህደት በጠቅላይ ሚኒስትር ጽፈት ቤት የዲሞክራሲ ስርዓት ግንባታ ማዕከል ዋና አስተባባሪ ሚኒስትርና የኢህአደግ ጽፈት ቤት ምክትል ኃላፊ አቶ ብናልፍ አንዱ አለም በተለይ ለአሜሪካ ድምጽ በሰጡት ቃል አብራርተዋል። አቶ ብናልፍ እየተጠናቀቀ ነው ያሉት ጥናት ተግባራዊ ሲደረግ ኢህአዴግ ከሰላሳ ዓመታት በኋላ ስያሜውን ለመጀመሪያ ጊዜ ይቀይራል ማለት ነው። አብይ ርዕስ ይዘግብበታል። የኦሮሚያ ክልል ፕሬዚዳንት አቶ ለማ መገርሳ በለገጣፎ በተካሄደው ህገ ወጥ የተባሉ የመኖሪያ ቤቶችን የማፍረስ ሂደት የተፈጠሩ ግድፈቶችና ስህተቶች እንዳሉ የሚያጣራ ግብረ ኃይል ወደ ስፍራው እንደሚሰማራ እንዲሰማራ አዘዋል። ግብረ ኃይሉ በቀጣዮቹ ቀናት ስራ እንደሚጀምርም የኦሮሚያ ክልል የመንግስት ኮሚኒኬሽን ጉዳዮች ጽሕፈት ቤት አቶ አድማሱ ጣሰው በተለይ ለአሜሪካ ድምፅ አብራርተዋል። ይበድኒ እንዳለ ጠቅላይ ሚኒስትር አብይ አህመድ ለመጀመሪያ ጊዜ በጉዳዩ ላይ አስተያየት ሰጥተዋል። በትላንትናው ዕለት ከተለያዩ ክልሎች የህብረተሰብ ክፍሎች ተወካዮች ጋር ባደረጉት በዚህ ውይይት የለገጣፎን ጉዳይ ማንሳታቸው ተመልክቷል። ይህም በመጽሄቱ ዘገባ ይቀርብበታል። የአልሻባብ ነውጠኞች ዛሬ ሰኞ ሞቃዲሾ አካባቢ ባካሄዱት ጥቃት ዘጠኝ ሲቪሎችን እንደገደሉ የሶማሊያ ባለስልጣናት ገልጠዋል። ነውጠኞቹ ጥቃቱን ያካሄዱት በታች ሸበሌ ክልል ላፎሌ ውስጥ መንገድ በማጽዳት ላይ በነበሩ 11 ሲቪሎች ላይ መሆኑን ባለስልጣናት ጨምረው ተናግረዋል። ላፎሌ ከሞቃዲሾ በስተምዕራብ 20 ኪሎ ሜትር ርቀት ላይ የምትገኝ ነች። የክልሉ ገዢ መሐመድ ኢብራሂም ባሬ ለአሜሪካ ድምፅ ሶማልኛ አገልግሎት በሰጡት ቃል ስድስት ወንዶችና ና ሶስት ሴቶች በነውጠኞቹ ሲገደሉ ሌሎች ሁለት መቁሰላቸውን ተናግረዋል። ይህ በእንዲህ እንዳለ የዩናይትድ ስቴትስ ጦር ኃይል በታች ሸበሌ ክልል አልሸባብ ላይ አራት አዳዲስ የአየር ጥቃቶችን አካሂዷል። የዩናይትድ ስቴትስ የአፍሪካ ጦር አዛዥ እንደገለጡት ሁለት የነውጠኛው ቡድን ተዋጊዎች የተገደሉበት የጦር ኃይሉ የአየር ጥቃት ያነጣጠረው የአልሸባብ ተቋማት በሚገኙበት ስፍራዎች ነው። የሰብአዊ መብቶች ጥበቃ በዓለም ዙሪያ እየተሸረሸረ መምጣቱን በሰላምና ደህንነት ላይ ስጋት መጋረጡንም የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉቴሬሽ አስጠነቀቁ። ዋና ጸሐፊው ዛሬ አርባኛውን መደበኛ ሰብአዊ መብቶች ጉባኤ ከከፈቱበት ከጄኔቫ ሊሳሽ ላይን ለአሜሪካ ድምፅ ተከታዩን አጭር ዘገባ አድርሳናለች። ሰለሞን ክፍሌ ያቀርበዋል። የሰብአዊ መብቶች አጀንዳ በበርካታ ያለም ሀገሮች ውስጥ በማህበረሰባዊ ፍትህና ህዝቦች ሕይወታቸውን ለማሻሻል ባላቸው ችሎታ ላይ አሉታዊ ውጤት እያስመዘገበ ነው ብለዋል። ዋና ጸሐፊ አንቶኒዮ ጉተረሽ አሳሳቢ ናቸው ብሎ ከጠቆሟቸው ችግሮች መካከልም በሁሉም የዓለም ክፍልና የኢንተርኔት ጫፍ የሲቪል ማኅበረሰቡ ምህዳር እየጠበበ መምጣት ነው፣ የአክቲቪስቶችና ጋዜጠኞች የስለላ ኢላማ መደረግ፣ የተሳሳቱ ዜናዎች ማራገብ ዘመቻ ና የሁከት ስጋቶች አሉ። ትላልቅ መረጃ ሰብሳቢዎችና ምስሎችን የሚለዩ ቴክኖሎጂዎችም ለዚህ የስለላ ተግባር አላግባብ መዋል ሐሳብም በነጻ የመግለጽ መብቶች ላይ ጣልቃ መግባት ነው። በመሆኑም የድርድሮችን ምህዳር ያቀጭጫሉ ሲሉም ጉተሬስ አስረድተዋል። የጸረ እስራኤላውያንና ጸረ ሙስሊሞች እንቅስቃሴ እያደገ መምጣትም ዋና ጸሐፊውን በእጅጉ ያሳሰቡ ጉዳዮች መሆናቸውን ያስረዳሉ። የጥላቻ ንግግሮች ለዲሞክራሲያዊ እሴቶች፣ ለማኅበረሰባዊ መረጋጋትና ለሰላም ጸር ናቸው ሲሉም ጉቴሬስ አስገንዝበዋል። አንዳንድ ዋና የሚባሉ አሉ። ጉቴሬስ የፖለቲካ ፓርቲዎችና መሪዎች የጥላቻ ንግግሮችን እየቀዱ ለራሳቸው ፕሮፓጋንዳና ምርጫ ዘመቻ ይጠቀሙበታል። በአንድ ወቅት ይወገዙ የነበሩ ፓርቲዎችም በመንግስታት ላይ ተጽዕኖ እያሳደሩ ናቸው። ይህን በመሰሉ አካሄዶች የሰብአዊነት ምሰሶዎች ይዳከማሉ ነው ያሉት። ጉተረዥ 47ቱ የሰብአዊ መብቶች ጉባኤ አባላት በቀጣዮቹ አራት ሳምንት ጊዜ ውስጥ ዋና ጸሐፊ ባነሷቸው በርካታ ጉዳዮች ላይ ይወያያሉ። የሶሪያ፣ የማያንማር፣ ቡሩንዲ፣ ደቡብ ሱዳን፣ ኢራንና የሰሜን ኮሪያን የሰብአዊ መብቶች አያያዝም ይመረምራሉ ተብሏል። ዩናይትድ ስቴትስ ባለፈው ዓመት ራሷን ከአባልነት ያገለለችው ጉባኤው የመብት ረጋጮችን ይረዳል ስትል በመክሰስ እንደነበር ይታወሳል። ስልኝ ሰለሞን። በናይጄሪያው ምርጫ የመጀመሪያ ድምፅ ቆጠራ ውጤት የወቅቱ ፕሬዚዳንት ሙሐሙድ ባህሪ ሁለት የደቡብ ምዕራብ ስቴቶችን አሸነፉ። ነፃው የናይጄሪያ ብሔራዊ ምርጫ ኮሚሽን እንዳስታወቀው ባህሪ ያሸነፉት የእክቴ ክልልን 57 ከመቶ እንዲሁም የኡሱን ስቴትን ደግሞ 10ሺህ ድምፅ በማግኘት ነው። በቀጣዮቹ ሰዓታት ሌሎች ውጤቶችም እየተጠበቁ መሆናቸው ታውቋል። ባለፈው ቅዳሜ የተካሄደው የናይጄሪያው ፕሬዚዳንታዊ ምርጫ የድምፅ ቆጠራ እንደቀጠለ ሆኖ ውጤቱ ተቀራራቢ በመሆኑ ትናንት እሁድም የድምፅ መስጫ ጣቢያዎች ክፍት ሆነው ውለዋል። ከምርጫ ጋር በተያያዘ በተካሄደ ግጭት ደግሞ የሟቾች ቁጥር ወደ ሰላሳ አሻቅቧል። ምርጫ ኮሚሽኑ እንዳስታወቀው የቅዳሜው ምርጫ በተጓጎለባቸው በአንዳንድ የሌጎስ፣ የሪቨርስ እና የአናምብራ እስቴቶች ሌላ የምርጫ ቀን ይወሰናል። አድማጮች ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ ነው። የዩናይት ስቴትሱ ፕሬዚዳንት ዶናልድ ትራምፕ በዚህ ሳምንት ቪየትናም ውስጥ ከሰሜን ኮሪያው መሪ ኪም ጆንግ ኡን ጋር የሚያደርጉት ውይይት ፍሬማ እንደሚሆን ተነበዩ። የሁለቱ ውይይት ሰሜን ኮሪያን ከኒውክለር ጦር መሳሪያ ነፃ በማድረግ ላይ ያተኮረ መሆኑን ዋይት ሀውስ ገልጠዋል። ፕሬዚዳንት ትራምፕ ባለፈው ቅዳሜ ባሰሙት ቃል አይን ለአይን እንተያያለን ብዬ አምናለሁ። እናንተ ግን በቀጣዮቹ ቀናት በተደጋጋሚ ታዩታላችሁ ብለዋል። ቪትናም ውስጥ በጣም አስደሳች የሆኑ የሁለት ቀን ተኩል ጊዜ እንደሚኖረንም አምናለሁ ሲሉ የዋይት ሀውስ ለተሰበሰቡ የተለያዩ ግዛቶች ገዢዎች ቡድኖች የተናገሩት ትራምፕ በጣም አደገኛ የሆነ አካባቢን ከኒውክለር ጦር መሳሪያ ነጻ ለማድረግም መልካም አጋጣሚ ይሆንልናል ብለዋል። ፕሬዚዳንት ትራምፕ እንዲህ በሰሜን ኮሪያ በኩል አስፈራ አስፈሪ የሆነ የኒውክሌር ስጋት አይኖርም ካሉ በኋላ ሁለቱ መሪዎች በአለፈው ሰኔ መገናኘታቸው አይዘነጋም። የቬኔዝዌላው ጊዜያዊ ፕሬዚዳንት ሁዋን ጓይዶ መቶ በመቶ የዩናይትድ ስቴትስ ድጋፍ እንዳላቸው ምክትል ፕሬዝዳንት ማይክ ፔንስ አስታወቁ። ምክትል የዩናይትድ ስቴትስ ፕሬዚዳንት ማይክ ፔንስ በአሁኑ ሰዓት ቦጎታ ኮሎምቢያ ይገኛሉ። የምክትል ፕሬዚዳንቱ ጉዞ ዓላማ በዩናይትድ ስቴትስ እውቅና ካገኙት ከቬኔዙዌላው ጊዜያዊ ፕሬዚዳንት ሁዋን ጓይዶ ጋር ለመዋየትና ቬኔዙዌላ ውስጥ እየተባባሰ ስለመጣው ቀውስ ለሊማው ቡድን ንግግር ለማድረግ ነው። ምክትል ፕሬዚዳንት ፔንስና የአካባቢው መሪዎች የቬኔዙዌላው ፕሬዚዳንት ኒኮላስ ማዱሮ ስልጣን በቶሎ ስለሚለቁበትና የቬኔዙዌላ ተልከው ይቅርታ፣ ለቬኔዙዌላ ተልከው ብራዚልና ኮሎምቢያ ውስጥ የተከማቹት የሰብአዊ እርዳታዎች በፍጥነት ስለሚላኩበት ሁኔታ ይወያያሉ ተብሏል። አንድ የፕሬዚዳንት ትራምፕ አስተዳደር ባለስልጣን ለጋዜጠኞች በሰጡት ቃል ዩናይትድ ስቴትስ ሙሉውን የኢኮኖሚና የዲፕሎማቲክ ሚዛኗን በቬኔዙዌላ ላይ ለማዋል እንዳቀደች አመልክተዋል። ምክትል ፕሬዚዳንት ፔንስም የሊማ ንግግራቸውን ከማድረጋቸው አስቀድሞ ለቬኔዙዌላ ጊዜያዊ ፕሬዝዳንትነት እውቅና ከተሰጣቸው ከጎይዶ እና ከኮሎምቢያው ፕሬዚዳንት ኢቫን ድኪው ጋር ይገናኛሉ ተብሏል። የሊማ ቡድን ስብሰባ የሚካሄደው በሳምንቱ ማብቂያ ላይ ቬኔዙዌላ ድንበር ላይ አመጽ ከተካሄደና የማዱሮስ ወታደሮች ለቬኔዙዌላ የተላከው እርዳታ እንዳይደርስ እገዳ ካደረጉ በኋላ መሆኑ ነው። በመጨረሻም ከሪፐብሊካኖችም ከዴሞክራቶችም የሆኑ ሀምሳ ስምንት የቀድሞው ዩናይት ስቴትስ ብሔራዊ የደህንነት ባለስልጣናት የሚገኙበት ቡድን ፕሬዚዳንት ዶናልድ ትራምፕ በሜክሲኮና በዩናይት ስቴትስ መካከል ባለው ድንበር አጠገብ አጥር ለማቆም የሚያስችላቸውን ገንዘብ ለማግኘት ብሔራዊ አስቸኳይ ጊዜ ለማወጭ ስልጣኑ የላቸውም ሲል ዛሬ የሰኞ ተቃውሞ አሰማ። በአሁኑ ወቅት ፕሬዚዳንቱ አስቸኳይ ጊዜ ለመደንገግ የሚያደርሳቸው አንዳችም አስቸኳይና አጣዳፊ የሆነ ብሔራዊ ሁኔታ የለም ነው ያለው። ቡድኑ ፕሬዚዳንት ትራምፕ ከአስር ቀናት በፊት አስቸኳይ ጊዜ ያወጁት በሕገ ወጥ መንገድ ከተለያዩ አገሮች ፈልሰው የመጡ ፍልሰተኞችን ወደ ዩናይት ስቴትስ እንዳይዘልቁ ድንበር ላይ አጥር ለማቆም የጠየቁትን የአምስት ነጥብ ሰባት ቢሊዮን ዶላር የዩናይት ስቴትስ ምክር ቤት እምቢ ካለ በኋላ መሆኑ ይታወቃል። አይበቃኝም አሉ እንጂ ኮንግሬሱ የነጥብ ሶስት ሰባት አምስት ቢሊዮን ዶላር እንደፈቀደላቸው አይዘነጋም ተብሏል። አድማጮች፣ ይህ ዜና የሚተላልፍላችሁ ከዋሽንግተን ዲሲ የአሜሪካ ድምጽ ራዲዮ ጣቢያ ነው። ድምጽ የሌለው ዝግጅት ሊሆን ነው አዲሱ ወደ ቀጣዩ ዝግጅት እናምራ። ድምጽ የለም ስል ትንሽ ሙዚቃ ለማሰማት እድል ተችሏል። ዛሬ የእኛ ድምጽ ነው ይበልጡን የሚሰማው። የአድማጮች የእንግዶች ቅንብር ውስጥ የሚሰሙ ድምጾችን የምንችለውን ያህል እንሞክራለን። የቴክኒክ ሽግግሩ ፈተና አለው፣ ልክ ነው። ቪኦኤን ቪኦኤ የሚያስመስሉት አንዳንድ ድምጾች ለምሳሌ ዜና መክፈቻ፣ ዜና መቋጫ አልተሰማምና ግን እኛውንን ይህ ቪኦኤ የአማርኛ አገልግሎት ነው። ክቡራትና ክቡራት አድማጮች የምትከታተሉት ከዋሽንግተን ዲሲው የአሜሪካ ድምጽ ራዲዮ ጣቢያ አማርኛው አገልግሎት የሚተላለፈውን ስርጭት ነው። የምሽቱ አስተናጋጆች አዲሱ አበበና እኔም አሉላ ከበደ በዓለም ዜናዎች የጀመረው መደበኛው ፕሮግራማችን በ22 በ25ና በ31 ሜትር ባንዶች በአጭር ሞገድ እንዲሁም በናይል ሰዓት እስከ አራት ሰዓት ይቀጥላል። አሁን ወደ ቀዳሚው የዕለቷ ቢርዕስ ከሚቀጥለው ሀገራዊ ምርጫ በፊት የተዋሃደ ፓርቲ እንደሚሆንና ስያሜውንም እንደሚቀይር ኢህአዴግ አስታወቀ። በዚህም መሰረት አባል ድርጅቶቹ ከውህደት በጠቅላይ ሚኒስትር ጽፈት ቤት የዲሞክራሲ ስርዓት ግንባታ ማዕከል ዋና አስተባባሪ ሚኒስትርና የኢህአደግ ጽፈት ቤት ይቅርታ፣ ይህንን አንቀጽ እንደገና አነባለሁ። በዚህም መሰረት አባል ድርጅቶቹ ከውህደት በጠቅላይ ሚኒስትር ጽህፈት ቤት የዲሞክራሲ ስርዓት ግንባታ ማዕከል ዋና አስተባባሪ ሚኒስትርና የኢህአደግ ጽፈት ቤት ምክር ቤት ኃላፊ አቶ ብናልፍ አንዷለም በተለይ ለአሜሪካ ድምፅ በሰጡት ቃል አብራርተዋል። አቶ ብናልፍ እየተጠናቀቀ ነው ያሉት ጥናት ተግባራዊ ሲደረግ ኢህአደግ ከ30 ዓመታት በኋላ ስያሜውን ለመጀመሪያ ጊዜ ይቀይራል ማለት ነው። ኢኒሺየቲቭ አፍሪካ ዲሬክተር የቀድሞ የአዲስ አበባና የኢትዮጵያ ንግድ ምክር ቤት ፕሬዚዳንት አቶ ክቡር ገና በርዕሰ ጉዳዩ ላይ በሰጡት አስተያየት በቅርቡ ተግባራዊ ይደረጋል የተባለው የኢህአደግ አዲስ አወቃቀር መጠነኛ ርዕዮት ዓለማዊ ለውጥ ጭምር ይዞ ይመጣል የሚል ግምት እንዳላቸው አመልክተዋል። እስክንድር ፍሬም ነው ከአዲስ አበባ ዘገባውን ያጠናቀረው። ከአንድ ዓመት ብዙም ያልበለጠ ጊዜ በቀረው የኢትዮጵያ ሀገር አቀፍ ምርጫ ኢህአዴግ የሚባል ፓርቲ አይኖርም። ኦዴፓ፣ አዴፓ፣ ደሂድንና ህወሓት የሚባሉ አባል ድርጅቶቹም ይከስማሉ። ገዢው ፓርቲ እያካሄደ ያለውን የአዲስ አወቃቀር ጥናት አስመልክቶ ትናንት የተደመጠው ነገር በዚህ ሊጠቃለል ይችላል። ሁላችንም ያለንበት አንድ ኢትዮጵያዊ ፓርቲ እንፈጥራለን በሚል እየተጠናቀቀ ያለውን የኢህአዴግ አዲስ አደረጃጀት ጥናት ይፋ ያደረጉት የግንባሩ ሊቀመንበር ጠቅላይ ሚኒስትር አብይ አህመድ ናቸው። በኢህአዴግ አባል ድርጅቶች ሳይሆን የግንባሩ አጋር በሆኑ ፓርቲዎች ከሚመሩት አፋር፣ ሶማሌ፣ ጋምቤላ፣ ቤንሻንጉልና ሀረሪ ክልሎች ከተውጣጡ የተለያዩ የህብረተሰብ ክፍሎች ተወካዮች ጋር በተወያዩበት ወቅት ነው ጠቅላይ ሚኒስትሩ ይህንን ይፋ ያደረጉት። ኢህአዴግ እስካሁን በቀጥታ የሚያስተዳድረው ኦሮሚያ፣ አማራ፣ ደቡብና ትግራይ ክልሎችን ብቻ ነው። ጠቅላይ ሚኒስትሩ ለተወካዮቹ እንዳብራሩት ግን ኢህአዴግ በአጋር ድርጅቶች የሚተዳደሩትን ጨምሮ ሁሉንም የኢትዮጵያ ክፍሎችና ኢትዮጵያውያን ባካተተ መልኩ እንዲደራጅ እየተሰራ ነው። ገዢው ፓርቲ ስያሜውን ጭምር እንዲቀይር የሚያደርገው ይህ ጥናት እየተጠናቀቀ መሆኑን በጠቅላይ ሚኒስትር ጽፈት ቤት የዴሞክራሲ ስርዓት ግንባታ ማስተባበሪያ ማዕከል ኃላፊ ሚኒስትር እንደዚሁም የኢህአዴግ ምክር ቤት ጽፈት ቤት ኃላፊ አቶ ብናልፍ አንዱ ዓለም በተለይ ለአሜሪካ ድምፅ አብራርተዋል። ተደርጎበት ነበረ እና በዚህ ውይይት መጨረሻ ላይ በጉባኤው የተቀመጠው አቅጣጫ ጥናቱ ዘግይቷል፣ መዘግየቱ ትክክል አይደለም፣ አሁን መፋጠንና ጥናቱ መጠናቀቅ አለበት። ጥናቱ እንደተጠናቀቀ ፓርቲው ወደ አንድ ወጥ ፓርቲ እንዲቀየር የሚያስችል ሁኔታ ላይ እንዲደርስ አሁን ወቅቱ ከሚጠይቀው የፖለቲካ ትግል አኳያ በዛ ደረጃ ወደ አንድ ወጥ ፓርቲ እንዲሸጋገር ሊያደርግ የሚችል ስራ መሰረት አለበት ተብሎ ጥናት እንዲደረግና ማለት ጥናቱ እንዲፋጠን እና እንዲጠናቀቅ አቅጣጫ ተቀምጦ ነበረ። በሐዋሳው ጉባኤ ማለት ነው። በሐዋሳው ጉባኤ ውሳኔም ታላይ እንዲደርስ አሁን ወቅቱ ከሚጠይቀው የፖለቲካ ትግል አኳያ በዛ ደረጃ ወደ አንድ ወጥ ፓርቲ እንዲሸጋገር ሊያደርግ የፈራ ነው። የቴክኒክ ችግር ለቀረቡትም ዝግጅቶች የተከሰተ ይመስላል። አዲሱ አድማጮችን ምን አይነት ርዕሶች ላይ እንደምናተኩር እየገለጽን የቴክኒክ ክሉ እስኪፈታ ድረስ እንዝለቅ። ምንድን ነው ግን የሚመስልህ? ይሄ የቴክኒክ ችግር ስንል የቴክኒክ ችግር ጥቅል አነጋገር ነው፣ ለአድማጭ አይገባም። እዚህ እኛ ጋር ብቻ በአማርኛ ብቻ ሳይሆን ቀደም ሲል እንዳል ነው በሁሉም የቪ ቋንቋዎች ላይ ይሄ ችግር አለ። እኔ መኪና ምለው እናንተ ምንትር ብልሽ ትገጥሞታል። ኮምፒዩተሩ እኛ የምናነባውን ግን ወይም የምናወራውን ግን ያሰማል አይደለም። እሱን ያሰባ ያሰማል በድምፅ የተቀረጹ ሊተላለፉ ከማጫወቻው ላይ የሚሰሩትን ማጫወት እንዳይችል ነው የሚያደርገው። ይሄ ጊዜያዊ ችግር በተለይ በአሁኑ ሰዓት የተከሰተው ለአድማጮች ግልጽ ለማድረግ ሁሌም የቴክኒክ እክል ነው የምንለው እና ቀደም ብለን እንደገለጽ ነው በተለይ የዛሬው እንዳልከው ከአርባ በላይ የአሜሪካ ድምፅ ራዲዮ ጣቢያ ወደ ተለያዩ የዓለም ሀገሮች የሚያስተላልፈው ስርጭት የተለየ የስርዓቱን ብለው የሲስተም ጥገና በማድረግ ላይ ባለበት ሂደት ውስጥ እነኚህ ነገሮች ተመልሰው ወደ ስራ እስኪመጡ ድረስ የወሰደ እክል መሆኑ ነገሩ ትላንት ነው የጀመረው። እንደውም ትላንትም ሰሎሞን ዜና ሲያነብቅ ጠቀስ አድርጓል። ስለሆነ አባተ እና ወደሚቀጥል እንዳለን ባጭሩ፣ ግን የቴክኒክ ብንለው እኮ ይገባል አድማጮቻችን ባክ ተስፋ አድርጋለሁ፣ የሚቀጥሉትን በደንብ ማጫወት እንችላለን። የቀደመው ርዕስ አሟልተን በሌላ ሰዓት እንመለሳለን። አሁን በአሁኑ ወቅት የሚፈጸሙ ነዋሪዎችን የማፈናቀልና ንብረታቸውን የማወደም አድራጎት የዲሞክራሲ ትግሉን ያጨልመዋል ሲል የመላው ኢትዮጵያ አንድነት ድርጅት ያስጠነቀቅበት ይከተላል። በለገጣፎ ለደረሰው ጥፋትም የከተማው አስተዳደር እንዲጠየቅ ጥሪ አቅርቧል። መላው የኢትዮጵያ አንድነት ድርጅት መለስካቸው ማ ዝርዝሩን ይዟል መያድ ዛሬ ባወጣው የጽሁፍ መግለጫ እንዳመለከተው ላለፉት ትግል አኳያ በዛ ደረጃ ወደ አንድ ወጥ ፓርቲ እንዲሸጋገር ሊያደርግ የሚችል ስራ መሰራት አለበት ተብሎ ጥናት እንዲደረግና ማለት ጥናቱ እንዲፋጠንና እንዲጠናቀቅ አቅጣጫ ተቀምጦ ነበረ፣ በሐዋሳው ጉባኤ ማለት ነው። መያድ ዛሬ ባወጣው የጽሁፍ መግለጫ እንዳመለከተው ላለፉት አስር አኳያ በዛ ደረጃ ወደ አንድ ወጥ ፓርቲ እንዲሸጋገር ስህተቱ የተስተካከለ መስሎን ነበረ። መለስካቸውን ልንሰማ ጀምረን እሱም ጀመር አድርጎ በመሀል እስክንድርም ይገባል፣ ሌሎች ሰዎችም ይገባሉ። ዛሬ እኔ እናንተ ብቻ ልንሆን ነው። ስርጭቱ ላይ እንግዶቻችንም ቅንብሮቹም እኛ ሳንሆን አንቀርም። በቃ ዜናውም በሙሉ እኛ እናነባለን። ምናልባት ለምን ስፖርት አንሄድም? አጠገባችን ሶሎሞን አለ እና የምናነበው ስለሚሰማ ሳምንታዊ የስፖርት ዝግጅት አጠገባችን ባለው በሰሎሞን ክፍሌ ይቀጥላል። ቀጥል ሰሎሞን። እንደ ምናምሽታችሁልናል፣ የተከበራችሁ አድማጮቻችን። በአትሌቲክሱ የሩጫ ስፖርት ዜና ኬንያዊው ቤርናርድ ኪፕኮሪር እንጌ ነው እና ታንዛኒያዊቷ ፌሉና አብዲ በሞሮኮ የሳፊ ዓለም አቀፍ ግማሽ ማራቶን ድል ተቀዳጅተዋል። በእግር ኳስ የጅማ አባጅፋር ክለብ ከየካቲት 29 ጀምሮ ከውድድሮች ታግዷል። እነዚህንና ሌሎች ዜናዎችን ይዘናል። በትላንቱ ሞሮኮ የወደብ ከተማ በሳፊ ዓለም አቀፍ ግማሽ ማራቶን ሩጫ በወንዶቹም በሴቶቹም የኮርሱ ሬኮርድ ተሰብሯል። በወንዶቹ ኬንያዊው ቤርናርድ ኪፕ ኮሪር ንጌኖ በአንድ ሰዓት 1 ደቂቃ 06 ሴኮንድ ሲያጠናቅቅ፣ በሴቶቹ ታንዛንያዊቷ ፌሉና አብዲ ማታንጋ በአንድ ሰዓት አስር ደቂቃ ከ50 ሴኮንድ ገብታለች። ወጣቶችም ትላልቆችም በተሳተፉበትና በሺዎች የተቆጠሩ ሯጮች የወደብ ከተማይቱ መንገዶች ሞልተው በታዩበት ውድድር ወቅቱ ፀሐያማ እንደነበር ተዘግቧል። ቀድሞም ያሸንፋል ተብሎ የተገመተው ኬንያዊው ባለፈው ዓመት ቫለንሲያ ላይ ግማሽ ማራቶኑን በ59 ደቂቃ ከ22 መግባቱ ይታወሳል። ትላንት በአሸናፊነት ሲገባም በኢትዮጵያዊው አትሌት በጌታነህ ሞላ ተይዞ ከቆየው የኮርሱ ሬኮርድ ላይ ሁለት ደቂቃ ግድም አንስቶለታል። ግዛቸው ኃይሉ ነጋሳ ከኢትዮጵያ በሁለተኝነት አጠናቋል። ቤርናርድ ኪፕ ኮሪንጎኖ በአንደኝነት በመጨረሱ የተዘጋጀውን የሞሮኮ ሰላሳ ሺህ ዲራም ሽልማት ወስዷል። በሴቶቹ ታንዛኒያዊቷ ፌሉና አብዲ ማታንጋ ለድል ያበቃትን ካርድ ያወጣችው ዘግይታ ማብቂያው ላይ ነው። አንድ ኪሎ ሜትር ብቻ ሲቀር ተፈትልካ ወጥታ በዛው ጨርሳለች። ኢትዮጵያውያቱ አስናቀች አወቀና ሕይወት አያሌው ጥሩ ፉክክር አሳይተው የሁለተኛና ሦስተኝነቱን ስፍራ ወስደዋል። አትሌቲክሱን በዚሁ ላብቃና የኢትዮጵያ እግር ኳስ ፌዴሬሽን ጂማ አባጂፋር እግር ኳስ ክለብን ፌዴሬሽኑ ከሚያዘጋጃቸው ውድድሮች አግዷል። እገዳው ተግባራዊ የሚደረገው ከየካቲት 29 ቀን 2011 ዓ ም ጀምሮ ነው። ግርማቸው ከበደ ማብራሪያ ይዞ መስመር ላይ ይጠብቃል። መቀጠል ትችላለህ ግርማቸው። ይቅርታ፣ የግርማቸው ድምፅ አልደረሰልንም። በዚሁ እናበቃለን። ሳምንት በተመሳሳይ ዝግጅት እንገናኝ። እስከዚያው ሰላም፣ ደህና ቆዩ። የቴክኒክ ችግር እኮ ነው ሰሎሞን። ያው ደርሶ ይሆናል ግን ያው ማሰማት አልቻልንም። እናመሰግናለን ሰሎሞን አሉላ። ትንሽ ለሙዚቃ እንረፍ ወይን ስንቀጥል ይሻላል። ሌሎች ዝግጅቶችም ምናልባት የመስተካከል እድል ካላቸው ካልሆነ እንግዲህ እኔ እናንተ ዛሬ ማምሻውን የዝግጅቶቹ አካል ግን ወደ ሙዚቃ ስንሄድ እና ምናልባት በንባብ ማሰማት የምንችላቸው ጊዜ አጥሯቸው እንዳይቀሩ እሰጋለሁ። ግን በአጭሩ ሙዚቃ እንጫወት እስኪ። መልካም Thank you. ኩኩን እናመሰግናለን። አዲሱ ይሄ የድምጽ ጉዳይ ሙዚቃ ሲሆን መስራቱ ግራ ይጋባል መቼም ኮኮ ኮኮ ናች የተጫወተችው ሌላውን አለመጫወቱ ሌላውን ድምፅና የሙዚቃውን ብቻ መጫወቱ ግራ ሊያጋባ ይችላል አድማጮቻችን። ምክንያቱም ደግመን ግልጽ እናድርግ። የፏፏ የላልዶጁ ድምፅ አቤት ው የቴክኒክ ችግሩን እያወራው ነው። ለማንኛውም ከዘገባዎቻችን የተወሰኑትን በድምፅ ማጫወት ባንችልም ዘገባዎቹን እናስተዋውቅ። የኦሮሚያ ክልል ፕሬዚዳንት አቶ ለማ መገርሳ በለገጣፉ በተካሄደው ሕገ ወጥ የተባሉ የመኖሪያ ቤቶችን የማፍረስ ሂደት የተፈጠሩ ግድፈቶችና ስህተቶች እንዳሉ የሚያጣራ ግብረ ኃይል ወደ ስፍራው እንደሚሰማራ አዘዋል። ግብረ ኃይሉ በቀጣዮቹ ቀናት ስራ እንደሚጀምርም የኦሮሚያ ክልል የመንግስት ኮሚኒኬሽን ጉዳዮች ጽፈት ቤት ኃላፊ አቶ አድማሱ ዳምጠው በተለይ ለአሜሪካ ድምፅ በሰጡት ቃል አብራርተዋል። ይህ በእንዲህ እንዳለ ጠቅላይ ሚኒስትር አብይ አህመድ ለመጀመሪያ ጊዜ በጉዳዩ ላይ አስተያየት ሰጥተዋል። ጠቅላይ ሚኒስትሩ በትላንትና እለት ከተለያዩ ክልሎች የህብረተሰብ ክፍል ተወካዮች ጋር ባደረጉት ውይይት የለገጣፎን ጉዳይ በምሳሌነት አንስተው ጉዳዩ ሲፈጸም ባያውቁም ወቀሳዎች ወደ እርሳቸው መነጣጠራቸው ቅር እንዳሰኛቸው እና ህብረተሰቡ ከመሪዎቹ የሚጠብቀው ነገር መኖሩ ተገቢ መሆኑንም አብራርተዋል። እስክንድር ፍሬው ከቢሮ ኃላፊ ጋር ያነጋገረውን የድምጽ ጉዳይ እንደተስተካከለ እናሰማለን። መልካም። በሌላው ዘገባ ደግሞ ከሁለት ዓመት በኋላ በኦሮሞ ጃርሶ እና በሶማሌ ጎሳዎች መካከል የነበረው ግጭት በእርቅ ተፈቷል። ዛሬ በእርቅ ሂደቱ ላይ የተሳተፉት የሁለቱ ጎሳዎች የሀገር ሽማግሌዎች ወጣቶችና ሴቶች በተለይ ለቪኦኤ እንደገለጡት በሁለቱም ወገን ከፍተኛ ጥፋትን ያስከተለው ግጭት ዛሬ በጭናክሰንና ጅጅጋ አካባቢ በምትገኘው በቱሉ ጎሌድ ባካሄዱት እርቅ ዘላቂ መፍትሄ በሚያስገኝ መንገድ ተቋጭቷል። የእርቅ ሂደቱ የሀገር ሽማግሌዎቹ ያለማንም ጣልቃ ገብነት በራሳቸው ያካሄዱት ነው ተብሏል። በዚህ ላይም እንግዲህ አዲስ ቸኮል ዝርዝር ነበረው። አሁንም ይሄ የድምጽ ጉዳይ ጉዳይ መኪና ነበር። የድምጽ ጉዳይ አሁንም አላስቻለም። እነዚህም ሁሉ አጠራቅመን ማሰማታችን አይቀርም። የቴክኒክ ጉዳይ አንድ ሌላ ላከል አዲስ ከመጽሔት በኋላ ላይ ሁለተኛው አጋማሽ ላይ ሊሰሙ ከተያዙት ዝግጅቶች ውስጥ ነው። ወደ መቀሌ የሚያሻግረን ነው። አረና ለሉዓላዊነትና ዲሞክራሲያዊ ፓርቲ በመቀሌ ከተማ ያካሄደው ህዝባዊ ስብሰባ ዋና መነጋገሪያው የፓርቲ ፖሊሲ አማራጮች እንዲሁም የኢትዮጵያ አገራዊ ወቅታዊ ሁኔታ ነበሩ። ይለናል ሙልጌታ አጽብሃ ነው ከመቀሌ ያዘጋጀልን። የድርጅቱ አባላትና ደጋፊዎች እንዲሁም የመቀሌ ነዋሪዎች ጭምር በተገኙበት በዚህ የአረና ስብሰባ ላይ ሊቀመንበሩ አቶ አብርሃ ደስታ ባስተላለፉት መልእክት የከተማይቱ አስተዳደር ስብሰባውን ባልተለመደ ሁኔታ እንድናካሄድ ተባብሮናል ማለታቸውንም ጠቁሟል። አሁንም የዚህንም እንደ ሌሎች ሁሉ የድምጽ ጉዳይ ሲስተካከል እናሰማለን። በሁለተኛው አጋማሽ የሚቀርቡ ያልከኝ አንድ ነገር አለ። በኋላ በኦሮምኛ የተላለፈ አውቀዋለን። እሱ አይቀርም መሀል ላይ እናቀርባለን። ከሙዚቃ ጋር አጅበን እናቀርበዋለን። ሌላ እንደዚሁ ከአለም ዜና ደግሞ ብናነብ፣ የአልሻባብ ነውጠኞች ዛሬ ሰኞ ሞቃዲሾ አካባቢ ባካሄዱት ጥቃት ዘጠኝ ሲቪሎችን ገድለዋል ብለዋል የሶማሊያ ባለስልጣናት። ነውጠኞቹ ጥቃቱን ያካሄዱት በታች ሸበሌ ክልል ላፎሌ ውስጥ መንገድ በማጽዳት ላይ በነበሩ 11 ሲቪሎች ላይ ነው ብለዋል ባለሥልጣናቱ። ጨምረው ላፎሌ ከሞቃዲሾ 20 ኪሎ ሜትር ርቀት ላይ ነው የሚገኘው። የክልሉ ገዢ መሐመድ ኢብራሂም ባሬ ለአሜሪካ ድምፅ ሶማልኛ አገልግሎት ሲናገሩ ስድስት ወንዶችና ሴት ሴቶች መሞታቸውን ሁለት መቁሰላቸውን ገልጠዋል። ይህ በእንዲህ እንዳለ የዩናይትድ ስቴትስ ጦር ኃይል በታች ሸበሌ ክልል አልሻባብ ላይ አራት አዳዲስ የአየር ጥቃቶችን ማካሄዱ ተገልጧል። በሌላ በኩል ደግሞ ቀደም ሲል ባጭሩ ሰሎሞን በሰማን ዘገባ የሰብአዊ መብቶች ጥበቃ በዓለም ዙሪያ እየተሸረሸረ መምጣት በሰላምና ደህንነት ላይ ስጋት ጋርጧል ሲሉ የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒ ጉተረዣ አስጠንቀዋል። ዋና ጸሐፊው ዛሬ አርባኛውን መደበኛ የሰብአዊ መብቶች ጉባኤ በከፈቱበት በጄኔቫ ነው ይህን የተናገሩት። ቀደም ሲል ዘገባውን ሰሎሞን በስፋት አሰምቷል። በናይጄሪያው ምርጫ የመጀመሪያ ድምፅ ቆጠራ ውጤት የወቅቱ ፕሬዚዳንት ሙሐማዱ ቡሃሪ ሁለት የደቡባዊ ምዕራብ ስቴቶችን ወይም ግዛቶችን አሸንፈዋል። ነፃው የናይጄሪያ ብሔራዊ ምርጫ ኮሚሽን እንዳስታወቀው ቡሃሪ ያሸነፉት በኢኬቲ 57 ከመቶ እንዲሁም በኦሱን ስቴት አስር ሺህ ድምፅ በማግኘት ነው። እንዲሁም የዩናይትድ ስቴትስ ፕሬዚዳንት ዶናልድ ትራምፕ በዚህ ሳምንት ቪየትናም ውስጥ ከሰሜን ኮሪያው መሪ ኪም ጆንግ ኦን ጋራ የሚያደርጉት ውይይት ፍሬያማ እንደሚሆን ተነበዩ። የሁለቱ ውይይት ሰሜን ኮሪያን ከኒውክሌር ጦር መሳሪያ ነጻ በማድረግ ላይ ያተኮረ መሆኑንም ዋይት ሀውስ አመልክቷል። ዓለም ዜና ነበር። ይሄ ብቻ አይደለም ግን ትንሽ የተሻሻለ ነገር አለ። ትክክል ነው። አዲሱ ቀደም ብለን ተስፋ እንዳደረግ ነው አንዱን ከአዲስ አበባ የተጠናቀረ ዘገባ የማሰማት እድል አግኝተናል። መልሽ ላስተዋውቅ የኦሮሚያ ክልል ፕሬዚዳንት አቶ ለማ መገርሳ በለገ ጣፎ በተካሄደው ህገ ወጥ የተባሉ የመኖሪያ ቤቶችን የማፍረስ ሂደት የተፈጠሩ ግድፈቶችና ስጥቶች እንዳሉ የሚያጣራ ግብረ ኃይል ወደ ስፍራው እንዲሰማራ አዘዋል። ግብረ ኃይሉ በቀጣዮቹ ቀናቶች ውስጥም ስራ ይጀምራል ተብሏል። የኦሮሚያ ኮሚኒኬሽን ጉዳዮች ጽህፈት ቤት ኃላፊ አቶ አድማ ዳምጠው በተለይ ለአሜሪካ ድምጽ ባብራሩት ነው ይህን የገለጹት። ይህ በእንዲህ እንዳለ ታዲያ ጠቅላይ ሚኒስትር አብይ አህመድ ለመጀመሪያ ጊዜ በጉዳዩ ላይ አስተያየት ሰጥተዋል። ጠቅላይ ሚኒስትሩ በትላንትና እለት ከተለያዩ ክልሎች የህብረተሰብ ክፍል ተወካዮች ጋር ባደረጉት ውይይት የለገጣፎን ጉዳይ በምሳሌነት አንስተው ጉዳዩ ሲፈጸም ባያውቁም ወቀሳዎቸው ደርሳቸው መነጣጠራቸው ግን ቅር እንዳላሰኛቸው ህብረተሰቡ ከመሪዎች የሚጠብቀው ነገር መኖሩ ተገቢ መሆኑንም አብራርተዋል። የቢሮ ኃላፊው ያነጋገራቸው እስክንድር ፍሬው ነው። አዎ እስክንድር ፍሬው ነው ግን ተስፋ አለን ብለን ነበረ። እንደገና ደግሞ ተበላሸ። አስተማማኝ ነገር ለየት ያለ ዝግጅት ነው። ለየት ያለ ዝግጅት ነው። ግድ የለም። ለነገሩ ዋና ዋናውን ነገር ለአድማጭ አድርሰናል። ጠቅላይ ሚኒስትሩም ሆኑ ኦቦ ለማ የተናገሩት ነገር በድምጻቸው ባይሰማም፣ እስክንድርም ድምፁ ባይሰማም፣ ሌሎች ዘጋቢዎች ድምጻቸው ባይሰማም ቅንብሩ ተዘጋጅቶ ግን መሳሪያዎቻችን አልተባበሩም። ዛሬ እጃችን ያለን ነው ይበልጡን የምንገፋው እንግዲህ ታዲያ። ለምን ቅድም ከምታነሳቸው አንድ ሁለቱን በየተራ እናድርግም። አንዱ ማነጋገሪያ አዲሱ ምናልባት ማታ መከታተል እድል እንደነበር አላውቅም። የኦስካር ጉዳይ እናንተ የአዘጋጆቹ ፋታ የሚወስዱባት ቦታ ጋር የምናዘጋጀው ክፍል ውስጥ ተካቷል። ዛሬ ምን ይመስልሃል ስለ ኦስካር ብናወራ? በጣም ድንቅ ነው። ከዛ ቀጥለን ደግሞ ሌላም እንደዚሁ እናወራለን። ግን ኦስካርን አንተ ተከታታይ ያለው አዲሱ ያልተጠበቁ ውጤቶች ታይተውበታል። ቀደም ባለው የጋቢና ዝግጅት ከቆንጂት ጋር በመጠኑ ጥቃቅሰን ነበረ። ወደ ለገጣፎ እንመለስ ነው። ኦስካር ጋር እንመለሳለን። አቀናባሪችን ብርሃን ኃይሉ ደርሷል። እስኪን ሞክረው እያለች ነው። አድማጮች፣ ለኦስካር እንመለሳለን እንዳልኩት። አሁን ወደ እስክንድር ዘገባ ትኩረት ስቦ በቀጠለው የለገጣፎ የቤቶች መፍረስ ጉዳይ ጠቅላይ ሚኒስትር አብይ አህመድ የሰጡት የመጀመሪያ አስተያየት ነው። ትናንት የተደመጠው ከሶማሌ፣ አፋር፣ ጋምቤላ፣ ቤንሻንጉልና ሀረሪ ክልሎች ከተውጣጡ የተለያዩ የህብረተሰብ ክፍሎች ተወካዮች ጋር የተወያዩ ጠቅላይ ሚኒስትሩ ለገጣፎን የጠቀሱት በምሳሌነት ነው። ህዝብ መሪዎቹን መውቀሱና የሚጠብቀው ነገር መኖሩ ተገቢ መሆኑን ለማሳየት በቅርቡ ለገጣፎ ላይ አንድ ስራ ተሰራ። ኤግዛምፕል ነው ምነግራችሁ እኔ ሲታቀድ ሲሰራም አልሰማውም። ሲፈጸምም አላቅም። የኔ ስራ አይደለማ ከተማ ስለማላስተዳድር የኔ ስራ አይደለም። ዘሆል ህዝቡ ግን ይጮኸው አብይ ብሎ ነው። ትክክል ነው። ከእኔ የሚጠብቀው ነገር አለ ማለት ነው። ማስተካከል አለብህ ብሎ የሚያስበው ነገር ስላለ ነው። በጉዳዩ አመዛዝኖ የእሱ ስልጣን ምንድን ነው የእሱ ስራ ያልሆነው ምንድን ነው ብሎ ዝርዝር አይቶ አይደለም። በእርግጥ የሆነ ሆኖ ኃላፊዎች ስንወገዝ ስንወቀስ ማድመጥ ያስፈልጋል። ወቀሳ ራሱ የማክበርና የመጠበቅ አንዱ እርምጃ ስለሆነ የማይጠብቅ ሰው አይወቅስም። ጠቅላይ ሚኒስትር አብይ አህመድ በዚህ የለገጣፎ ጉዳይ ላይ ወደ ዝርዝር ጉዳዮች አልገቡም። ከዚሁ ርዕስ ጋር በተያያዘ ዜና የኦሮሚያ ክልል ፕሬዝዳንት አቶ ለማ ወገዝ ስንወቀስ ማድመጥ ያስፈልጋል። ወቀሳ ራሱ የማክበርና የመጠበቅ አንዱ እርምጃ ስለሆነ የማይጠብቅ ሰው አይወቅስም። ጠቅላይ ሚኒስትር አብይ አህመድ በዚህ የለገጣፉ ጉዳይ ላይ ወደ ዝርዝር ጉዳዮች አልገቡም። ከዚሁ ርዕስ ጋር በተያያዘ ዜና የኦሮሚያ ክልል ፕሬዚዳንት አቶ ልማ መገርሳ ኦኬ እስክንድር እስክንድርን ይቅርታ ጠይቃልና አድማጭንም፣ እንደዚሁ ይሄ እንግዲህ የምንጠብቀው እኮ ነው። በመሀል የመቋረጥ ተጀምሮ ያለማለቅ ምናልባት ብርሃን ሙዚቃ አዘጋጅታልናለች። ወደ ሌላ ጉዳይ ለመሄድ እስከምንሰናዳ ድረስ፣ ጥሩ ወደ ኦስካርን ንስቴ ቅድም ጀምረን ነበረ አላገኘውም። የኦስካርን እዣ አለው ሌላ ሀሳብ እየነገረችን መሰለኝ። ብርሃን እኔም ልቤ እዛ ላይ ነው ያለው። ናኮር ናኮር የዘገበልን ልክ ነው። በጣም አስገራሚ እኔ ከሱ አንጻር አንድ የሚገርመኝ ነገር መሰለ። ባለፈው ሳምንት የመሰለኛ ዜና የገባው ቀን ጃፓን ውስጥ መቶ አንድ ዓመት የኖሩ ሰው የዓለም ትልቁ ሰው ተባሉ ብሎ ዜናው ላይ መጣ። እኔ ዜናውንም አላነበብኩትም። ለምን መቶ አስርና አስራ አምስት ዓመት ዕድሜ ያላቸው ኢትዮጵያ ውስጥ ሰዎች እንዳሉና በእሱ ላይም ፕሮግራም እንደሰራው ስለማስታወስ እኔ መቶ አንድ ዓመት ትልቅ የዓለም ሰው ነው ብያለልም ብዬ ጊዜው ከዚህ ቀደም በዓለም ደረጃ መቶ አስራ ስድስት ከፍ ያሉ እድሜዎች ተገልጸዋል። ግን አሁን የምንሄደው ከእድሜ መቆየት ጋር ግሩም የሆነ የተለየ ሁኔታ የሚያክል ነው። በጣም ፍቅር እስከ መቃብር ነው። ቀጥል። ትክክል እንደርደር። ናኮር መልካ ነው ያጠናከረልን። ለሰባ ዓመታት በትዳር ተጣምረው የቆዩ የትዳር ጥንዶች በአንድ ቀን በአንድ ሰዓት ልዩነት ከዚህ ዓለም በሞት ተለዩ ሲል ይደረደራል አቶ ጉርሜሳ ኤሬንሶ ና ወይዘሮ ጉዲሴ ቂጣታ ናቸው። የአምቦ ከተማ ቀበሌ ሶስት ነዋሪ ሲሆኑ በትዳር ለሰባ ዓመታት ተጣምረው መኖራቸውን የአቶ ጉርሜሳ ወንድም አቶ ማዴሳ ኤሬንሶ ለአሜሪካ ድምፅ ገልጠዋል። በዚህ ረጅም የትዳር ዕድሜያቸውም አስራ ስምንት ልጆችን አብረው ማፍራታቸውን በርካታ የልጅ ልጆችን ማየታቸውን እንዲሁ የናኮር ዘገባ ይጠቁሟል። አቶ ጉርሜሳ ኤሬንሶ በ1889 ዓመተ ምህረት የተወለዱ ሲሆን የአንድ መቶ ሃያ ሁለት ዓመት ዕድሜ ባለጸጋ መሆናቸውን ወንድማቸው ያስረዳሉ ይለናል። አዲሱ ቅድም ወደምትለውም ይወስዳል። ከዕድሜ ባለጸግነቱም ከፍ ያለ ነው። እንግዲህ የኢትዮጵያ ዕድሜ አመዘጋገብ ምናልባት ሊያነጋግር ይችላል። የተወለዱበትን በምልክት በጊዜ በጦርነቶች ነው የሚቆጠረው፣ በተለይ የቀደመ አመታት። እርግጥ ዜናውን ዜና ያረገው የሚያጎላው በአንድ ቀን መሞታቸው ነው ሰባ ዓመት አብረው ኖረው በአንድ ቀን አንድ ሰዓት ውስጥ በአንድ ሰዓት ውስጥ ልዩነት አረፉ እና አንዳንድ ጊዜ ይሄ መልካም ነው የምትለው አጋጣሚ አለ። አሁን ባለቤት ከሞቱ በኋላ ወይም ሴትዮዋ ከሞቱ በኋላ ወንድየው ቢቆዩ ጥሩ ሕይወት ላይኖሩ ይችላሉ። ወይም ወንድየው ከሞቱ በኋላ ሴትዮዋ በሀዘን በድንጋ የተለያየ ነገር አለእና በጣም ትልቅ ለውጥ ያመጣል። የባልና ሚስት እንዲህ ብዙ ዘመን ከኖሩ በኋላ መለያየት በጣም በጣም ትልቅ እንትን ይመጣል። መጠነኛ መረጃዎችን ላክል አዲሱ ባለቤታቸው ወይዘሮ ጉዲሴ ቂጣታ በ1921 ዓመተ ምህረት የተወለዱ ሲሆን እርሳቸውም የ ዘጠና ዓመት የዕድሜ ባለጸጋ ናቸው። ባልና ሚስት አብረው በኖርበሩባቸው ረጅም የትዳር ዓመታት በፍቅር አብረው ማሳለፋቸውን። ልጃቸው ወይዘሮ አዳነች ጉርሜሳን ጠቅሶ እንዲሁን አኮር ገልጦልናል። እኚህ የእድሜ ባለጸጋ ባልና ሚስትም በእርጅና ምክንያት በአልጋ ከዋሉ አንድ ወር መቆጠሩን ሴት ልጃቸው ለአሜሪካ ድምጽ ገልጸዋል ይላል። የአንድ ወር እድሜ ነው አልጋ የዋሉት። የመጨረሻው አንድ ሁለት ነጥቦች ላክል አዲሱ ወደሌላ ከመሸጋገራችን በፊት የሚገርመው ግን ይላል የሚገርመው ግን እንደ ናኮር ዘገባ እኒህ የትዳር አጋሮች የካቲት 14 ቀን 2011 ዓ ም ዕለተ ሐሙስ ከሌሊቱ ስድስት ሰዓት አንስቶ አቶ ጉርሜሳ ከዚህ ዓለም በሞት ሲለዩ፣ ቤተሰብ ምንም ያህል ከባለቤታቸው ለመደበቅ ጥረት ቢያደርግም ትስስሩ የልብ ነበርና ወይዘሮ ጉዲሴም አንድ ሰዓት ባልሞላ ጊዜ ውስጥ ባለቤታቸው አቶ ጉርሜሳን ተከትለው አለፉ። ይላለቅ ልጃቸውን ነዋቢ የሚያደርገው ይሄ እንግዲህ ቅድም ያልከውንም ተጽዕኖ የሚያሳይ ይመስለኛል። የትዳር አጋሮች እውነተኛውን ፍቅር እስከ መቃብር አሳይተው የካቲት አስራ ስድስት ሁለት ሺ አስራ አንድ አመተ ምህረት ወዳጅ ዘመድ በተሰበሰብበት በአምቦ ኢየሱስ ቤተ ክርስቲያን ግብአተ መሬታቸው በክብር ተፈጽመዋል። ቤተሰቡ ይህንኑ አመልክቷል ነው ሲለን፣ ናኩም መልካ ከአምቦ ያደረሰን። የሀዘን ስሜትም ቢኖረው ህልፈትም ቢሆን እንዳልከው ለየት ያለ ግርምት የሚያጭር ዜና ነው። በጣም እንጂ ደግሞ እኔ አንድ ተጨባጭ ምሳሌ ልንገር። በዘጠና ሶስት እንደ አውሮፓ አቆጣጠር ኢትዮጵያ ውስጥ ብዙ እድሜ ያላቸው ከወሎ አንድ ሰው ደወሉልንና ይሄን ሀል ዓመት የኖረ የለም ወይ ብለን ዘጠና ሶስት ዓመተ ምረት ቆይቷል እንግዲህ አስራ ምናምን ዓመት ነው ደሞ ነው እኔ ሁለት ባልና ሚስት አናገርኩ በቅርብ የማውቃቸው ናቸው። ከሌም ባለልህ ባልየው ከሞቱ በኋላ ሚስትየዋ በድንጋጤ ለብዙ ጊዜ ሳይናገሩ ቆይተው ነው የሞቱት። አታውቀውም። አየህ፣ ባል ሲያልፉ ሴትየዋ በጣም በድንጋጤ ምንም ነገር አልተናገሩ ለብዙ አመታት በኋላ እሳቸውም አረፉ እና እንዲህ አይነት ነገር አሁን ባልየው ቀድመው አርፈው ከሆነ ሚስትየዋ ወዲያው የሞቱት በድንጋጤም ሊሆን ይችላል ግን ነገሩ አስገራሚ አስገራሚ። በአንድ ሰዓት ልዩነት ውስጥ አብረው ተከታትለው። አዲሱ እንግዲህ የሀዘንም ጉዳይ ቢሆን ፍቅር እስከ መቃብር ብለዋል በመግቢያው በእርግጥም ፍቅር እስከ መቃብር ነው እና ብርሃን፣ የዚህ ግድም በመደበኛ በምናሰማው ዜማ ይልቅ ለጉዳዩ ምክንያታዊ የሆነ ዜማ መርጠናል። ያለችው መልካም። Yeah, I'm going <laughs> Kan Agure, agure, agure, but you know, my ጋሽ አበራ ሞላ እናመሰግናለን። ቀደም ሲል እንዳልነው ግን ከጉዳዩ ጋር የተያያዘ ብለን ነበር። በያያዝም ሞቅ ደመቅ የሚያደርግ ሙዚቃ ነው አገሬ ይልሃል። ጥሩ ነው። ጋሽ አበራ ሞላ እናመሰግናለን። አሎላሄን ኦስካር፣ ባለፈው ቅዳሜም አስታውሳለሁ የተመረጡትን ሰዎች ጠቃቅሰህ እንደ መግቢያ አንድ ዝግጅት አቅርበህ ነበር። ልክ ነው። አሁን ኦስካር ተካሄዷል። ለይቶለታል፣ ማማ እንደሆነ ማን አሸነፈ? ምን ሆነ? ምን ተጠበቀ? ጥሩ አዲሱ ከተጠበቁት እንነሳ። ቀደም ሲል እንዳልከው በቅዳሜው ዝግጅታችን አስር፣ አስር የእጩዎችን ድምፅ ያገኙ ስምንት ሺህ ሁለት መቶ ድምፅ ሰጪዎች አሉበት። ከፍተኛ ፉክክር የሚደረግበት በተለይም ቤስት ፒክቸርስ የሚባለው ምርጥ ምስሎች ብለነዋል። በግርድፍ ትርጉሙ በቀጥታ የፊልሙን ሁለንተናዊ ባህሪ የሚያሳይ አንድ ፊልም ያን ሽልማት ካሸነፈ እንደ ትልቁ ሽልማት የሚቆጠረውን ገጸ ባህሪያቱም ይሸለማሉ። ረዳቶቻቸው፣ በተባባሪ ተዋናይነት የተጫወቱትም፣ የሙዚቃ አቀናባሪው ቅንብሩ፣ ዲሬክተሩ፣ ሁሉም ሽልማት አለውና ይሄ ትልቁ የሚባለው ዝግጅት ፌቨሪት ለተሰኘው ፊልም ይሰጥ ይሆናል የሚል ተገምቶ ነበረ። ይሁንና የደረሰው ግሪን ቡክ ለተሰኘው በደቡቡ የዩናይት ስቴትስ ክፍለ ግዛቶች በስልሳዎቹና ቀደም ባሉት በርካታ ዓመታት በፊት የነበረውን የዘር ልዩነት የተከተለ ነጮች ጥቁሮችን በሚያገሉበት ዘመን የተካሄደ እውነተኛ ታሪክን የተከተለ ነው። የግሪን ቡክ ላይ አንድ ጥቁር የረቀቀ ሙዚቃ አዋቂ ከነጭ ሾፌሩ ጋር የሚያደርገውን ፊልሙ መታየት ያለበት ነው። አዲሱ የሚያደርገውን ጉዞ ሙዚቃውን እያሳየ የረቂቅ ሙዚቃ የሚባለው ወይም ክላሲክ በልማድ የሚባለውን የሙዚቃ ጠባይ የተከተለ ሙዚቃዎች የሚመለከት ነው። የሱ ነው ያሸነፈው። በእርግጥ ተዋናዩም በተባባሪ ተዋናይነት ማሽር ሀላ አሊ የተባለው ተዋናይም ሽልማት አግኝቷል። ሶስት ሽልማቶች ነው ይሄ ፊልም ያገኘው። ታዲያ ሌሎቹ በጣም ብዙ ተስፋ የተጣለባቸው ፊልሞች ቅድም የገለጽኩት እንደ ፌቨሬት ጨምሮ ለሽልማት አልበቁም። እንደው ገባ ወጣ እያልክ ትገልጥልናለህ። አንድ ነገር ግን አስታወሰኝ ይሄ ኦስካር ግራሚ በሙዚቃው በኩል እንደዚህ እና ይሄ ነገር በኢትዮጵያ አለ እንደ አንዳንድ ጊዜ እንዲህ አይነቱን ለምሳሌ ለአርቲስቶች ማነቃቂያና ማደፋፈሪያ ነው ቢኖር ካለ አላቅም። እስከማ አዲሱ ልክ ነህ አይደል ነው? የለም የፊልም ሽልማቶች አመታዊ ሽልማቶች አሉ መጀመሪያ አመታት እንደውም ከአንድ በላይ ሽልማት የሚሰጡ ድርጅቶች ፉክክር የሚያደርጉበት የሚመስል ነገር ተከስቶ ነበር አሁን መጨረሻ ግን አንዱ ገኖ የመጣ ይመስለኛል እዚህ ሀገር እንደምታውቀው ባለሙያዎች ናቸው የሚያዘጋጁት ራሱን የቸዋለ ተቋም አለው ዘጠና አንድ አመት አስቆጥሯል ኦስካር ለምሳሌ ጎልደን ግሎብ አለ ለየዘርፉ የእኛን የኔ እናንተን ሙያ የሚመለከት ጋዜጠኝነትን ለሽልማት የሚያበቃ ድርጅትና የሽልማት ስነስርዓት አለ በርካቶች ናቸው። ታዲያ ብዙ መሆናቸው ባያጣላም አዘጋጆቹ ማን ናቸው? እንዴት ይመርጣሉ? እራሱን የቻለ ርዕስ ነው። ኢትዮጵያ ውስጥ በጅምር ደረጃ ያለ ይመስለኛል። ባለፈው ታዲያ የምርጥ ሙዚቀኞችን እንዲሁም የተለያዩ የጥበብ ባለሙያዎችን ለሽልማት ያበቃ ድርጅት ከኤፍኤም የ ኤፍኤም ሬዲዮ አዘጋጆች የተለየ ፕሮግራም ያለ ይመስለኛል ከእነሱ ጋር ያዘጋጁትና ሽልማቱን ጨምሮ ዘግበንበታል። በጋቢና ፕሮግራም መቅረቡን አስታውሳለሁ። ሌላው አዲሱ ወደ ኦስካር ስንመጣ ታዲያ እንዳልከው ገባ ወጣ ያለን አንዳንድ ነገሮች እናስታውስ። የዚህን ዓመት ልዩ የሚያደርገው ምናልባትም፣ የታሪኮቹ ሁሉ መጠቅለያ የሚሆነው ኦስካር ከጥቂት ዓመታት በፊት ዋይት ኦስካር የሚል ስም ተሰጥቶት ነበረ። በነጮች ብቻ የተሸፈነ ከሌላ ዘር የመጡ ኤዣያኖች፣ ጥቁሮች በፊልም ኢንዱስትሪ ውስጥ ከፍተኛ ተሳትፎ ቢኖራቸው ጥሩ ስራም ቢሰሩ ለሽልማት አይበቁም የሚለው ውዝግብ የቆየ ነውና ያን ሲያሰኝ ነበረ። ነገሮች እየተለወጡ መጥተው ይሄ በጣም መሰረተ ሰፊ የተለያየ ትውልድ ወይም ዝርያን ያካተተ እንደውም በጥቁሮች ጥቁር አሜሪካውያን በአሸናፊነት ጎልቶ የወጡበት ጭምር ነው ማለት ይቻላል። የተነገረለት ትልቁ ነገር እሱ ነው። ምናልባት ብርሃን አካባቢ ውርውር አያለው ነው ተስፋ አለን። ብርሃን እንዴት ነው? እየሞከርን ነው ነው የምትለው እኛም ወደ የሚቀጥለው ቅንብር ለማለፍ እንሞክራለን። ያው ቅንብር ስል ከ ስቱዲዮ ወይም ከዚህ ከብርሃን በኩል የሚተላለፍ ሳይሆን እኛው ራሳችን እዚህ የምናነባው ነው። ምናልባት ይሄንን ሙዚቃን በተመለከተ እንደ አሜሪካው አይነት የግራሚም ሆነ የኦስካር ውድድር በኢትዮጵያ እንዴት እንደሚዘጋጅ ከዚህ ቀደም የነበረው ምን እንደሆነ ምናልባት እንደው ባለሙያዎችን ጋብዘን ብናዋይ ጥሩ ግንዛቤ ይሰጣል ብዬ አስባለሁ። ይመስለኛል አዲሱ ምክንያቱም መሰረታዊ የጥበብ ስራዎች ሊያዋጡ ከሚችሉት አስተዋጽኦ በማህበረሰብ ለውጥ ውስጥ እንዲህ ባለው በኢትዮጵያ በሚታየው ግጭቶች በበዛበት ሁኔታ ውስጥ ሳይቀር የስነ ጽሁፍ ስራዎች፣ የፊልም ስራዎች፣ የሙዚቃ ስራዎች አዋንታዊ አስተዋጽኦ እንዲያበረክቱ ትጠብቃለህ እና የእነሱ ማደግ መለምለም ከመዝናናት ባሻገር ያለውን ቁም ነገር ላሰበ በብቃታቸው የተመረጡ ስራዎች ለሽልማት የሚበቁበት የተሟላ መንገድ መኖሩን ማየት ይፈልጋል። እኔ እናንተ በሩቅ ስለሆን መኖራቸውን ከማረጋገጥ በዘገባ የምናቀርባቸውን ከማየት ያለፈ እድል የለንም። ተገልግል ወደፊት እድሉ ይኖር ይሆናል። መልካም ነው። ጥቂት በሙዚቃ ደግሞ ጊዜ ወስደን ምናልባት የሚስተካከል ነገር ካለ ከዘገባዎቹ ከተጓጉሉ ዘገባዎች አንዱን እናሰማ ይሆናል። ምናልባት ማነች ብርሃን ሙዚቃ አዘጋጅታ እናለች። በሱ ሙዚቃ ትንሽ እንቆይና ወደ ሌሎቹ እናልፋለን። የሙዚቃ ረፍት እያደረግን ነው። The you that the

ብርሃን ተናገረዋለች። አለች የምን ዝም ማለት ነው? ቀደም ሲል ግን ያልጠቀስከው ነገር አለ። ዲሬክተሮቹን በዚህ በኦስካሩ ዙሪያ ልክ ነው። እሱን አንዳንድ ነገር ብለ ምናልባት እዚህ ስቱዲዮ አስተውልሃል ስለሆነ አባተ ባተ ነው ገባ ወጣ የሚለው አንዳንድ ነገሮች በሲዲ እያደረገ ሊተላለፉ የሚችሉት ድምጾች እየሞከረ ያልሞከረው ነገር እንደሌለ ተገንዝቤ ያለሁ ትላንት እሁድም ዜና ሲያነብ ሰምቸዋለሁና፣ አንዳንድ ችግር አለ ዘገባዎች ከሰሞኑ ይቀርባሉ አለና፣ ትላንት ነው የተጀመረው ይሄው ችግር ማለት ነው በመላ ቪኦኤ ባሉ የቋንቋ አገልግሎቶች

ከትናንትና ጀምሮ አዲሱ እንዳልከው የአሜሪካ ድምፅ በመሰረቱ ካለፈው ከቅዳሜ ሌሊት ጀምሮ ነው መላ ስርዓቱን እያደሰ ነው የሚገኘው እና ሁሉም የቴክኒክ መሳሪያዎች እድሳት ላይ ነው ያሉት። በዚህ ምክንያት በተለይ እኛ የምንጠቀምበት ዳሌት የሚባል የኤዲቲንግ እና የመቅረጫ እና የማሰራጫ አሰራርና ስርዓት ነው ያለው ወይም ሲስተም ነው ያለው። ይሄ ዳለት የሚባል ደግሞ ሲስተም ዋና ቢሮው ያለው ፓሪስ ነው እና እዛ ካሉ ቴክኒሽያኖቹም ጋር የአሜሪካ ድምፅ እየተገናኘ ችግሩን ለመቅረፍ ጥረት እያደረገ ነው። እሱ ብቻ አይደለም፣ ሙሉ ሲስተም ከውጭ የተገዛ ሶፍትዌር ነው። ሙሉ ሲስተም ሙሉ ስርዓት ስለሆነ የቴክኒክ ስርዓት ስለሆነ የቪኦኤ እየታደሰ ያለው ችግሮቹ ሙሉ በሙሉ ያልተፈቱት በዚህ በእኛ የመቅረጫ እና የማሰራጫ መሳሪያ ላይ ብቻ አይደለም፣ በሌሎችም ከመረብ ጋር ከኔትወርክ ጋር የተያያዙ ችግሮች እስከ ትናንትና ድረስ ወጣ ገባ ሲሉ ቆይተዋል። እንደዚሁም ሌሎችም መሳሪያዎች ላይ በኮምፒውተር ስርዓት ውስጥ ያሉ መሳሪያዎችም ላይ እንደዚሁ አይነት የመስተጓጎል ሁኔታዎች ነበሩ። አንዳንድ ጊዜ አርጀት ካለው ስርዓት እንወጣና ወደ ዘመናዊው ቴክኖሎጂ እየዘለቅን በምንሄድበት ጊዜ የድሮውን እንረሰዋለን። ለምሳሌ የሲዲ ማጫወቻዎቻችን አሉ እዚህ ስቱዲዮ ውስጥ። ነገር ግን ለሲዲ ማጫወቻዎቹ ይህን ያህል ብዙ ትኩረት አይሰጥም። እነዚህ ሶፍት ኮፒስ ለሚባሉ ወይም ደግሞ በኮምፒውተር ለሚሰሩ ድምፆች ነው በአብዛኛው ትኩረት የሚሰጠው እና እነዛ ሲዲዎች ራሳቸው እንደማይሰሩ የማጫወቻዎቻቸው ችግር እንዳለባቸው የሚታወቀው እንደዚህ አይነት ድንገተኛ ነገር ሲመጣና እንደ መጨረሻ አማራጭ እሱን እጠቀምበታለሁ ብለህ ስትሞክር ነው። ስለዚህ አሁን ይሄ እድሳት ወደ መጠናቀቁ ይመስለኛል። እንዳበቃ ደግሞ እነዛን አርጀት ያሉትን ደግሞ መሳሪያዎች ዛሬ የሚያልቀው ቪኦኤ መከታተል ያለበት ይመስለኛል በመሰረቱ ትናንትና ነበር ማለቅ የነበረበት ትናንትም ችግር መኖር አልነበረበትም ነገር ግን ቀደም ሲል እንደገለጽኩላችሁ ይሄንን ሶፍትዌር ለቪኦኤ የሸጠለት ኩባንያ ከቪኦኤ ውጭ ያለ ነው ከዛ ኩባንያ ጋር መስሪያ ቤቱ እየተገናኘና ችግሩን በአፋጣኝ ለመፍታት እየሞከረ እንደሆነ ከመጀመሪያው ጀምሮ ከ24 ሰዓት በላይ በተከታታይ እየሰራ ነው። ግን ሰለሞን፣ አንድ ጥያቄ ነው የጠየቅህ አንተ በቴክኒክ ክፍሉም ከዚህ ቀደም አሜሪካ እንደመጣ ገብተሃል፣ ወደ ዘጋቢነት እኛ ጋር ሳትመጣ መጣ እና ዩናይትድ ስቴትስን የሚያህል አገር እንዲህ መሰል ቴክኒክ ችግር ሲገጥም ብዙ ሰው ሊገርመው ይችላል አሜሪካ ውስጥ እንዴት እና ወደፊት ከዚህ ይህን አይነት ችግር ለመቋቋም ታሪስ የሚሆን የትም ያለውን ነገር ሰባስበው በተጠንቀቅ የሚቆሙ ይመስላል። በጣም እኮ የሚገርም ነው። ነው ጥሩ ጥያቄ ነው። በተለይ ዩናይትድ ስቴትስ የሲሊከን ቫሊ ሀገር ነች፣ የብዙ ፈጠራ ሀገር ነች ዩናይትድ ስቴትስ እና እንዲህ እንዲህ አይነት ሁኔታዎች በሚፈጠሩበት ጊዜ አንዳንድ ጊዜ ትንሽ ይገርምሃል። መፈጠር ያልነበረባቸው ሁኔታዎች ናቸው የሚፈጠሩት። ነገር ግን ያልተጠበቁ ሁኔታዎች ይፈጠራሉ። ይህ ነው የኮምፒውተር ስርዓት ማለት ፍጹም ማለት አይደለም፣ ሰው ማለት አይደለም እና ከብረታ ብረት ጋር ከማሽን ወይም መኪና እንደምትለው አዲሱ ከእሱ ጋር የምትሰራው ነገር አንድ ቦታ ላይ ሲደርስ ሊደነቋቀፍ ይችላል፣ ጋዝ ሊጨርስ ይችላል። እናመሰግናለን ሰለሞን። በነገራችን ላይ ከኦስካር ጋር የተያያዘች ችግር አይደለም። ከኦስካር ጋር ተያይዞ ስለመጣ ከኦስካር ጋር አልተያያዘም። እናመሰግናለን ልታን እንጠይቃለን። ክቡራን አድማጮቻችንን እንደዚሁም ሪፖርተሮቻችንን በየቦታው ያሉበት ሁሉ በጣም ደክመው ያቀናበሯቸው በጣም ብዙ ዘገባዎች ነበሚ ዘገባዎች ደሞ በተለይ አድማጮችም ሪፖርተሮችም ተስፋ አለን። ነገ ሁሉን ነገር በተሳካ ሁኔታ እንደምናስተላለፍ ይሆናል፣ ተስፋ እናደርጋለን። ሰለሞን እናመሰግናለን። አድማጮች ታዲያ የቴክኒክ ችግር የቴክኒክ ችግር፣ አሜሪካ ያውም የአሜሪካ ድምጽ ራዲዮ ላይገባ ቢችል ምክንያታችሁ ምክንያታዊ ነው፣ ትክክል ነው ብለን እናምናለን። ወደ ኦስካር እንመልሳችሁ። የኦስካርን ድምጾችም በተመሳሳይ መልኩ ማሰማት ባለመቻላችን እናዝናለን። ይሆናል አዲሱ ከአሸናፊዎቹ ከየዘርፉ ያሸነፉትን በመጠኑ እናስተዋወቅ ቅድም ደጋግመን የገለጽነው ቤስት ፒክቸር በሚባለው የምርጥ ምስል ሁለንተናዊ በፊልም ሁለንተናዊ ይዘቱ የተመረጠውን ግሪን ቡክ ነው። በዛ ውስጥ ብላክ ፓንተር፣ ብላክ ክላንስማን፣ ቦሄሚያን ራፕሶዲ ዘ ፌቨሪት ሮማ ስታሪስ ቦርን ቫይስ የተባሉት ከተመረጡ ውስጥ በጩውነት ከቀረቡት ውስጥ ነበሩ። አሸናፊ እንዳልነው ግሪን ቡክ ነው። ቤስት አክትረስ በሚለው በዋና ተባባሪ ተዋናይነት ያሸነፉት ፌቨሪት ከተባለው ፊልም ኦሊቪያ ኮልማን ናት። ምናልባት ለሰዓት ሲባል አሸናፊዎቹን ብቻ ልግለጽ ይመስለኛል፣ አዲሱ ቤስት አክተር በወንዶቹ የምርጥ ተዋናዩን ሽልማት የተቀዳጀው የቦሄሚያን ራፕሲዲ የሚባለው በጎልደን ግሎብን በተመሳሳይ ለማሸነፍ የበቃ ነው። ራሚ ማሊክ ይባላል ተዋናዩ። በቤስት ሰፖርቲንግ አክትረስ በዋና ተባባሪ ተዋናይነቱ ጎራ ደግሞ ኢፍ ቤል ስትሪት ክድ ታክ የሚል በጣም ግሩም ፊልም ላይ የተጫወተችው ሬጂና ኪንግ ናት። በወንዶቹ በዚህ ጎራ ያሸነፈው ሳም ራክዌል የተባለው ነው። እንግዲህ ሰዓታችን የፈቀደው ይህንኑ ይመስላል። አዲሱ የማጠቃለያ ዜና ብንሰማ፣ የማጠቃለያ ዜና ሰምቼ በአጠር ባለ ሙዚቃ እንሰናበትና ወደ ትግርኛ ክፍል ዝግጅት እናልፋለን። የኦሮሚያ ክልል ፕሬዚዳንት ለማ መገርሳ በለገጣፎ በተካሄደው ህገወጥ የተባሉ የመኖሪያ ቤቶችን የማፍረስ ሂደት የተፈጠሩ ግድፈቶችና ስህተቶች እንዳሉ የሚያጣራ ግብረ ኃይል ወደ ስፍራው እንዲሰማራ አዘዋል። ግብረ ኃይሉ በቀጣዮቹ ቀናት ስራ እንደሚጀምርም የኦሮሚያ ክልል የመንግስት ኮሚኒኬሽንስ ጉዳዩ ጽህፈት ቤት ኃላፊ አቶ አድማሱ ዳምጦ በተለይ ለአሜሪካ ድምፅ አብራርተዋል። ኢህአደግ ከሚቀጥለው አገራዊ ምርጫ በፊት የተዋሃደ ፓርቲ እንደሚሆንና ስያሜውንም እንደሚቀይር አስታውቋል። በዚህ መሰረት አባል ድርጅቶቹ ከውህደት በጠቅላይ ሚኒስትር ጽህፈት ቤት የዲሞክራሲ ስርዓት ግንባታ ማዕከል ዋና አስተባባሪ ሚኒስትርና የኢህአደግ ጽህፈት ቤት ምክትል ምክር ቤት ኃላፊ አቶ ብናልፍ አንዷለም በተለይ ለአሜሪካ ድምፅ በሰጡት ቃል አብራርተዋል። በናይጄሪያው ምርጫ የመጀመሪያው ድምፅ ቆጠራ ወቅታዊ ፕሬዚዳንት መሐመድ ቡሃሪ በሁለት ስቴቶች እንዳሸነፉ ይነገራል። ዩናይትድ ስቴትስ ፕሬዚዳንት ዶናልድ ትራምፕ በዚህ ሳምንት ቪየትናም ውስጥ ከሰሜን ኮሪያው መሪ ኪም ጆንግ ኡን ጋራ የሚያደርጉት ውይይት ፍሬያማ ይሆናል ሲሉ ተናገሩ። ዋይት ሀውስ እንደዘገበው ሰሜን ኮሪያ ከኒኩሌር ጦር መሳሪያ ነጻ በማድረግ ላይ ያተኮረ ውይይት መሆኑም ታውቋል። የቬኔዙዌላው ጊዜያዊ ፕሬዚዳንት ሁዋን ጓይዶ መቶ በመቶ የዩናይትድ ስቴትስ ድጋፍ እንዳላቸው ምክትል ፕሬዚዳንት ማይክ ፔንስ አስታውቀዋል። ፔንስ ዛሬ ወደ ቦጎታ ኮሎምቢያ ሄደዋል። ከዚያም ቬኔዙዌላ የአሜሪካ እውቅና ካላቸው ፕሬዚዳንት ጋራ ይወያያሉ ተብሏል። ከሪፐብሊካኖችም ከዲሞክራቶችም የሆኑ 58 የቀድሞ የዩናይትድ ስቴትስ ብሔራዊ ደህንነት ባለስልጣናት የሚገኙበት ቡድን ፕሬዚዳንት ዶናልድ ትራምፕ በሜክሲኮና በዩናይትድ ስቴትስ መካከል ባለ ድንበር ላይ አጥር ለማቆም የሚያስችላቸውን ገንዘብ ለማግኘት ብሔራዊ አስቸኳይ ጊዜ ለማወጅ ስልጣኑ የላቸውም በማለት ዛሬ ሰኞ ተቃውሞ አሰምተዋል። ወደ ትግርኛ ክፍል ለማለፍ እኛ በዚህ በቀጣዩ ሙዚቃ ነው የምንሰናበተው። ብርሃን ኃይሉ ፕሮግራም ውስጥ ትመራ ልነበረ ያስተናግድ ናችሁ። እኔ አዲሱ አበበና እኔም አሉላ ከበደ ሲድራክ የቴክኒክ ምህንድስናውን ያስተባበረ እዚህ ዘልቀናል። አድማጮች በነገው ምሽት ስንመለስ የገጠምን የቴክኒክ ፈተና ተሻሽሎን ብለው ነገንበይደጋለን እናመሰግናለን። ይቅርታን ጠይቃለን፣ ለገጠሙ ችግሮችና ለድምፅ ውክሎች። መልካም ምሽት። በእኛ በኩል የትግርኛ ሰ ይከተላል።